ወደ ተከታዩ የመጽሔት ርዕስ ስንሻገር ወደ ኢትዮጵያ ይወስደናል። ዓለም አቀፉ ሕብረተሰብ አብዛኛውን ትኩረቱን በሶሪያ ላይ በማድረጉ በኢትዮጵያ በሚገኙ የጎረቤት ሀገሮች ስደተኞች ላይ አሁንታ ያልሆነ ተጽዕኖ ማሳደሩን አንድ የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽን የኢትዮጵያ ቢሮ ቃል አቀባይ ተናገሩ። የድርጅቱ የኢትዮጵያ ቃል አቀባይ አቶ ክሱት ገብረ እግዚአብሔር ለአሜሪካ ድምጽ ራዲዮ እንደተናገሩት አገሪቱ ከሰባት መቶ ሺህ በላይ ስደተኞችም በተለይም ካምፖች በተለያዩ ካምፖች ውስጥ እያስተናገደች ነው ነው ያሉት ዓለም አቀፉ ስደተኞች ቀንም ከእነዚሁ አንዱ በሆነው አሶሳ አካባቢ በሚገኝ ካምፕ ተከብረዋል። አቶ ክሱትም በስልክ ያነጋገረው ዘጋቢያችን እስክንድር ፍሬው ሲሆን በኢትዮጵያ ያሉ የጎረቤት አገር ስደተኞች ቁጥር እንዴት እየጨመረ እንደመጣ በሚያብራሩበት ይጀምራል። በጣም አሻግቦ ነበር ነው ወደ እኛ ሲመጣ በሁለት ሺ አስራ አምስት እና ሁለት ሺ አስራ አራት ስናወዳድር ሁለት ሺ አስራ አራት በጣም የበለጠ ስደተኞች በእርግጠኛ ቁጥር እጅ ላይ ባይኖርም ብዛት ያላቸው ስደተኞች ደርሰዋል። ይሄም የደቡብ ሱዳን ግጭት የተቀሰቀሰበት ወቅት ስለነበረ እንደምታስታውሰው ዲሴምበር ሁለት ሺ አስራ ሶስት ደረጀች አቆጣጠር መጨረሻ ላይ ነው ግጭት የተከሰተው እና አብዛኞቹ የመጡት በሁለት ሺ አስራ አራት እና በተወሰነትም የሁለት ሺ አስራ አምስት ነበረ። ስለዚህ ከሁለት ሺ አስራ አራት ሲወዳደር ሁለት ሺ አስራ አምስት በጣም ብዙ ቁጥር የመጣበት ነው ብሎ ማለት አይቻልም። ዞሮ ዞሮ ግን ኢትዮጵያ አሁንም በከፍተኛ የስደተኛ ቁጥር በማስተናገድ ለተከታታይ ሁለትና ሶስት ዓመታት በአፍሪካ አንደኛ በዓለም ደግሞ በአምስተኝነት ደረጃ የምትገኝበት ሁኔታ ነው። ስንት ነው በአጠቃላይ አሁን ኢትዮጵያ የምታስተናግዳቸው ስደተኞች ከየትኞቹ ሀገራትስ የመጡ ናቸው? ኢትዮጵያ አሁን እስከ አለፈው እንደ ህኞች አቆጣር ነይ ሰላሳ ድረስ ግንቦት ሰላሳ ድረስ ግንቦት ሰላሳም ብለው እዛ ድረስ ሰባት መቶ ሰላሳ ስምንት ሺህ ስደተኞች ታስተናግዳለች። እነዚህ በብዛት ያላቸው ከአራት ሀገሮ የመጡ ናቸው። በተለይ አብዛኛውን ቁጥር የያዙት እነዚህም ከደቡብ ሱዳን፣ ከሶማሊያ፣ ከኤርትራና ከሱዳን የመጡት ናቸው። በዛው ቅደም ተከተል በቁጥሩ እየመሩት ያሉት በተለይ የደቡብ ሱዳን ወደ አርባ ፐርሰንት የሚጠጋውን ቁጥር የያዘው የደቡብ ሱዳን ስደተኞች ናቸው። ቀጥሎ ያሉት ሶማሊያውያን ናቸው። ከዛም ኤሪትሪያ እንደዛ እያለ ይሄዳል። አቶ ክሱት እንግዲህ አውቃለሁ፣ ገና መምጣትዎት ነው። ዛሬ የስደተኞች ቀን በኢትዮጵያ ተከብሯል። በአሶሳ ነው የተከበረው እንደሚገባኝ። ለምንድን ነው ያ ቦታ የተመረጠው? በምን ስነ ስርዓት ነው ዛሬ የተከበረው? ገና እንደተመለሱ ነው እያናገሩኝ ያሉት። እንግዲህ አዎ ካምፕ የመጣሁት አሶሳ ውስጥ አራት የስደተኛ ካምፖች አሉን። ከእነዚህ ውስጥ አራተኛው እና በቅርብ ጊዜ አምና መጨረሻ ላይ የተመሰረተው ሶሬ የሚባል ካምፕ አለ። ሶሬ ካምፕ ለአሶሳም ለኢትዮጵያም የመጨረሻው አዲስ የሚባል ካምፕ ነው። ስለዚህ አዲስ ካምፕ ሁልጊዜ መመስረት በጣም በጣም ውድ ነው። ብዙ አገልግሎቶች መሟላት አለባቸው። የትምህርት፣ የውሃ፣ የጤና እና የመሳሰሉት መሟላት አለባቸው። አሁን ግን አብዛኛው በሪሶርስ ምክንያት አብዛኞቹ አገልግሎቶች በጊዜያዊነት በኢመርጀንሲ ደረጃ ነው ያሉት። ስለዚህ ረጂዎቻችን በተለይ ሄደው እንዲያዩዋቸው ነው የፈለግነው። ስለዚህ የመጀመሪያ የሚያደርግ ነው እዛ እንደደረሱ በየስደተኛ ቤቶች እየሄዱ እንዲያዩ፣ እንዲያነጋግሩ ከዛም በጊዜያዊነት የተመሰረቱት የትምህርት፣ የጤና እና የመሳሰሉት አገልግሎቶችን እየሄዱ ምን ደረጃ ላይ እንዳ በዘፈንም በሙዚቃም የታጀበ አከባበር ነበረ። በዚህ አጋጣሚ የአፍሪካ ህብረት የፖለቲካ ኮሚሽነር አብረውን ሄዶ ነበረ እና ሁኔታውን ሲያዩ እዛ ሄደው ሀያ ሺህ የአሜሪካን ዶላር ትምህርት ልጆች እዛ ያሉ ህጻናት የዛ ካምፕ፣ በነገራችን ላይ በስልሳ ሁለት ከመቶ የሚሆኑት ህጻናት ናቸው ያሉት እና ለነሱ ለትምህርት እንዲያግዝ ብለው ሀያ ሺህ ዶላርም ሰጥተውን ተመልሰዋል። ከየት የመጡ ናቸው፣ አቶ ክሱት? አብዛኛዎቹ አሁን የጠቀሱት አዲሱ ካምፕ ውስጥ የሚስተናገዱት ሱዳን የመጡት ናቸው። ሰባ ከመቶ የሚሆኑት የደቡብ ሱዳን ስደተኞች ናቸው። ቀሪዎቹ ደግሞ የሱዳን ብሉ ናይል የመጡ ስደተኞች ናቸው። አቶ ክሱት፣ እንግዲህ ዛሬ የወጣው መግለጫ የዓለም የስደተኞች ቀን አስመልክቶ ከጀኔቫ የወጣው መግለጫ እንደሚለው ከዓለም ስደተኞች ግማሹ ወይም ሀምሳ ከመቶ የሚሆኑት ከሶስት ሀገራት ብቻ ማለትም ከሶሪያ አፍጋኒስታንና ሶማሊያ የተሰደዱ ናቸው ይላል። ኢትዮጵያ እንግዲህ የሶማሊያ ጎረቤት ሀገር እንደመሆኗ ምንድነው የሶማሊያ ስደተኞች መብዛት በኢትዮጵያ ላይ እያሳደረ ያለው ጫና? የሶማሌ ስደተኞች አሁን በሶማሌ ስደተኞች መጠለያ ወደ ስምንት ስደተኛ መጠለያ ካምፖች አሉ። ከነሱ ውስጥ በኢትዮጵያ ውስጥ በእድሜው አንደኛ የሆኑ እንደ ፈረንጆች አቆጣጠር በአስራ ዘጠኝ ዘጠና አንድ የተመሰረተው ክብሪ በያ የሚባል ካምፕ አለ። ይሄ ካምፕ እንግዲህ ወደ ሀያ አምስት አመት ሆነው ማለት ነው። ስለዚህ ረዥም ጊዜ ከመኖራቸው የተነሳ ብዙዎቹ እዚሁ ካምፕ ተወልደው እዚሁ ካምፕም ተደው የወለዱ ስደተኞች ሁሉ አሉ። ምን ለማሳየት ፈልጌ ነው? ስደተኝነት ጊዜያዊ ነው ነበረ የሚባለው ፈርዛት ማተር ዮኔክሲያራን ሲቋቋም ለሶስት አመት ነበረ ከሁለተኛ ዓለም ጦርነት ምክንያት የተፈናቀሉ አውሮፓውያንን መልሶ በቃ ዘግቶ ይመለሳል ፕሮጀክት ነው ተብሎ ነበር የተቋቋመው። ነገር ግን የኤሌክትሪያርም ስልሳ አመቱን ደፍነዋል። እነዚህ ስደተኞችም እዚሁ ሁለተኛ ትውልድ እያዩ ነው ያሉት። ስለዚህ መጀመሪያ ለነሱ ትልቅ ሰራ ነው ብዙ የሚያመርቱበት ብዙ የሚሰሩበት እድሜያቸውን ስደተኛ ካምፕ ላይ ያውም ብዙ ነገር ያልተሟላበት ካምፕ ላይ ማሳለፋቸው አንድ ችግር ነው። ወጣቶቹ ህጻናቶቹም ኤሌመንተሪ ትምህርት እንደምንም ያገኛሉ። ከዛ በላይ ያለው ግን ባለን ሪሶርስ የሚወሰን ስለሆነ በቂ ትምህርት ያገኛሉ ብለህ አታስበውም። ስለዚህ ነገ የነገ ሶማሊያ ገንቢ የሆነ ትውልድ ስደተኛ ካምፕ ላይ ጊዜው እንደዚህ የሚያሳልፍ ከሆነ ለሶማሊያም አጠቃላይ ለሳብሪጅኑም ጥሩ አይሆንም። ኢትዮጵያ በተመለከተ ይታወቃል። ኢትዮጵያ ሀብታም ሀገር አይደለችም። ሀብታም ለመሆን ለማደግ እየታጠለች ያለች ሀገር ናት። ነገ ለምሳሌ ጋምቤላ ማለት ነው። ጋምቤላ እየተቀራረበ ሊሆን ይችላል። በማይበልጥም እየተቀራረበ ሊሆን የሚችልበት ሁኔታ አለ። ስለዚህ ስደተኞች እንግዲህ ከየት ቤትም አይሄዱም። ከአካባቢው ነው እንጨት መቁረጥ የሚፈልጉ አካባቢ ጋር የሚሄዱት አካባቢ ሰዎች ደግሞ ትክክልም ነው አገባቸው ያለው ዛፍ እንደ ልጅ ያሳደጉት ዛፍ ሲቆረጥባቸው ለግጭት መንስኤ ሊሆን ይችላል። ዮኒክያር በተቻለ መጠን አማራጭ የሀይል አማራጭ ይሰጣል። ለማገዶ እንደ ኬሮሴን፣ እንደ ኢታኖል ለመስጠት ይሞክራል። ነገር ግን ሁሌም ቢሆን በቂ ሪሶርስ ለማይኖረው ስደተኞች ሄደው ከአካባቢው እንጨት መልቀማቸው አይቀርም። ይሄን ለጥልና ለግጭት ይዳርጋል፣ አካባቢውም ይመናመናል። እንግዲህ ብዙ ጊዜ የታወቀ ነው፣ ስደተኞች የሚሰፍሩበት አካባቢ አንደኛ ተመንጥሮ ነው። በህብረተሰቡ ላይ ጫና ያሳድራል። ትልቁ ነገር ግን ስደተኞቹ ራሳቸው ተጎጂ ነው የሚሆኑት።